የገንዘብ ሚኒስቴር በአዲሱ የተጨማሪ ሴት ታክስ አዋጅ በውሃ በኤሌክትሪክና በትራንስፖርት አቅርቦት ላይ ስለሚከፈል የተጨማሪ ሴት ታክስ በተመለከተ መግለጫ ወጥቷል። በዚህም ባለፉት 22 ዓመታት ከተጨማሪ ሴት ታክስ ነፃ ተደርገው ቆይተዋል ባላቸው የኤሌክትሪክና የውሃ አቅርቦት ላይ ተጨማሪ ሴት ታክስ ተግባራዊ ማድረግ እንደሚጀምር አስታውቋል። አነስተኛ ገቢ ያላቸው የህብረተሰብ ክፍሎች በመኖሪያ ቤታቸው የሚጠቀሙት አማካይ ወራዊ የውሃና የኤሌክትሪክ ፍጆታ ከታክሱ ነፃ እንደሚደረግ የገለጸው ሚኒስቴሩ ይህም በቅርብ በሚወጣ መመሪያ እንደሚወሰን አስታውቋል። በተመሳሳይ በትራንስፖርት ዘርፍም ባለሶስት እግር ተሽከርካሪን ጨምሮ የብዛን ትራንስፖርት አገልግሎት ከሚሰጡት ውጭ ያሉት አሽከርካሪውን ጨምሮ ከስምንት ሰው በታች የመጫን አቅም ያላቸውን ተሽከርካሪዎች በመጠቀም የሚሰጥ የትራንስፖርት አገልግሎት የተጨማሪ እሴት ታክስ እንዲከፈልበት ማድረጉን አስታውቋል። የዚህን ውሳኔ አንድምታ በተመለከተ ያነጋገር ናቸው የምጣኔ ሀብት ባለሙያና የኢንቨስትመንት አማካሪው አቶ ያሬዳይል መስቀል ሀሳባቸውን የተጨማሪ ሴት ታክስ ምንነትን በማብራራት ይጀምራሉ። ሴት ታክስ ማለት ባት እንደማለት ላይ አሁን ኢትዮጵያ ውስጥ ይሄ ሴት ታክስ የማይከፈልባቸው አሁን ዳቦ፣ ምግብ፣ ወተት እንደዚህ መሳሰሉት ነገሮች ማለት ፍጆታ የሆኑ ነገሮች ልብስ ስትገዛ ትከፍላለህ። የመኪና ስፔር ፓርት ስትገዛ ትከፍላለህ። መኪና ስትገዛ ትከፍላለህ። በሁሉ ነገሮች ላይ አለ። ይሄ ነገር በዚህ ጉዳይ ላይ አልነበረም። ስለዚህ እያንዳንዱስ አሁን በትራንስፖርት ሲሄድ መቶ ብር የሚከፍል ከሆነ መቶ አስራ አምስት ብር ይሆናል ማለት ነው። ያቺ አስራ አምስቷ ብር ለመንግስት ቀጥታ የምትተላለፍ ደረሰኝ ላይ የምትቆርጥ ማለት ነው። የኢሴት ታክስ መጥፎነቱ ተገልጋዩ ላይ ነው የሚያልፈው በቤተሰብ ደረጃ ያለውን የመብራትም የውሃ አጠቃቀም ትራንስፖርት የሚሰጡት ላይ ይህንን የስቴት ታክስ መንግስት አይጥልም። ከዛ በበለጠ ያሉት የሚጠቀሙት ማህበረሰቦች ላይ ነው ይህን የሚያደርገው የሚል ሀሳብ ነው ገንዘብ ሚኒስቴር ባወጣው መግለጫ ላይ ያለው። ምናልባት ከመግለጫ አንጻር አነስተኛ ገበያ ያለው ማህበረሰብ ነጻ የሚያደርግ አይደለም። እሱ እንግዲህ ምን መሰለህ፣ አሁን ውጭ ሀገር እንዳየኸው በየአመቱ ካለው ከዋጋ ግሽበት ጋር ከፍ እያለ ይሄዳል፣ የመጨረሻው ቁጥር ማለት ነው። አሁን እኛ ሀገር ስድስት መቶ ብር ደሞዝ ከሚያገኝ ሰው በታች ከሆነ ነው ቀረጥ የማይከፍለው አሁን ወደ አንድ ሺ ብር ከፍ ብሏል። ግን አሁን ባለ ሁኔታ ይሄ እንግዲህ በኃይለ ሥላሴ ጊዜ በምናምን የነበረ ስድስት መቶ ብር በጣም ብዙ ብር ነው። ያን ግራጆች ደሞዝ አምስት መቶ ብር ነው በእኛ ስንመረቅ። አሁን ባለው ደሞዝ ግን ይሄኛው ስላልተገፋፋ ወደ ላይ እኔ እርግጠኛ ነኝ። የኤሌክትሪኩም ላይ እንደዚሁ ነው የሚሆነው። በዛን ጊዜ የተሰጠችው እንግዲህ ኪሎዋት መጠቀም የሚባለው በቤተሰብ የሚባለው ቁጥር ከፍ ካላለ አሁን ባለው ዘመን ብዙ ነገር በሚጠቀምበት ቤት ውስጥ ትንሹ የሚባለው ፍጆታ ስንት ነው? እሱን ቢነግሩት ከዚህ በላይ ፍጆታ ነው። አሁን አየህ፣ በደፈናው ነው። አሻሽለውት ከሆነ መልካም ነው፣ ግን ያ ካልሆነ በጣም ጥቂት ሰው ነው። በገጠር እንግዲህ በመብራት ብቻ የሚተዳደር ሰው ካልሆነ በስተቀር ከተሜው ያመልጣል ብዬ አላስብም። ስለዚህ ይሄ እንግዲህ ከፍ ተደርጎ አስተካክለው ይሄን ሕግ ሲያወጡ ከዚህ በላይ የሚለውን አሁን የአንድ ቤተሰብ ትንሹ መገልገያ ይሄ ኪሎዋት ነው በወር ብለው ካስተካክሉት ከዛ ጋር ካስኬዱት፣ ያለበለዚያ ግን ያው ድሃው አልተጎዳም የሚለውን ክርክር ለማንሳት ነው እንጂ በእውነተኛነት አይመስለኝም። መብራት በውሃና በትራንስፖርት ላይ ይሄ መጣሉ ማህበረሰቡ ላይ የሚያመጣው ቀጥታ ጫና ምንድን ነው? ኑሮ ውድነት ነው። አሁን እንግዲህ እንደምናየው ዞሮ ዞሮ ለመጨረሻ ተገልጋዩ ቀረጥ ነው ይሄ ነገር። አሁን ቢዝነሶች የድርጅቶች አይብሉም። አንድ ሰው ጨርቅ ሲያገዛ ወይም ከውጭ ሲያስመጣ እንደ ጫማ ቢያስመጣ እዛ ለመንግስት ባት ይከፍላል። ከዛ ለሰውየ ሲሸጥለት የዛን ቀረጥ አስራ አምስት ፐርሰንት ይቆርጥና ልዩነቱ ካለ ብቻ ነው የሚከፍለው እንጂ ያለበለዚያ የእሱ ያወጣውን ገዛ ይመልስላል። ስለዚህ መጨረሻው ሰውዬ ነው የዚህ ቀረጥ ተጎጂ የሚሆነው። እንግዲህ የደሃ የምትለው ማህበረሰብ የትኛው ነው? የሚመገበው ቤት ውስጥ የሚመገበው ሰው ነው። በምግብም ላይም ጣልከው በትራንስፖርት ላይም ጣልከው በምንምተ ዋናው የሚጎዳው ደሞዝተኛ የሆነውን በቋሚ ደሞዝ ላይ ያለው ነው። እሱ እንግዲህ የእሱን አሁን በአንደኛ በብርም ግሽበቱ ተጎድተዋል። ደሞዙ መግዛት አቁም ወርዷል። ስ በአንድ ሳምንት ውስጥ እንግዲህ በሃምሳ በመቶ በመቶ የወረደው ሁለተኛ በዚሁ መጠን ደግሞ የሚገዛቸው እቃዎች ደግሞ በዶላር የታሰቡ ዋጋቸው ጨምረዋል። ስለዚህ በዚህ ላይ ደግሞ ታክስ ሲጨምርበት ተደምሮ እንግዲህ ያው ኑሮውን ያባብሰዋል ማለት ነው። በሌላ በኩል ደግሞ መንግሥት ደሞዝ እጨምራለሁ ለሠራተኛ ብሎ ነበር። እንግዲህ ያው ዝም ዝም እያለ ነው፣ ወይም መቸኮል አልፈለገም እና ይሄ እንግዲህ የምታውቀው ያው ያለበት የኢኮኖሚው ችግር ነው። አሁን ገንዘብ ሚኒስቴር ይፋ ያደረገው አዳዲስ የተጨማሪ ሴት ታክሶች የሚጣልባቸው የውሃና የመብራት እንዲሁም የትራንስፖርት ጉዳይ መምጣት መነሻ ምክንያቱ ምንድን ነው? የገቢ መሰብሰብ መጠኑን ለማሳደግ ከማለም የተነሳ ነው ብላ ያስባሉ። ዓለም አቀፉ ድርጅት የሚያስገድደው ነገር ይሄ ነው። አንደኛው ታክስህን ጨምር ነው። ታክስህን ጨምር ማለት ታክስ የማይደረጉ ነገሮችን ሁሉ ወደ ታክስ ውስጥ አስገባ ገቢህን ጨምር ነው። ሁለተኛው ግን የእኛ ነገር ግን ዕዳ አለብን፣ ብድር ስላለብን ብድራችንን ብር ቀረጥ ሰብስበን ነው መንግስት የሚከፍሉ ሌላ ቦታ የሚመጣ ነገር ምናልባት የምንሰበሰበው ቀረጥም ላይበቃው ይችላል። ለምሳሌ ኢትዮጵያ የዛሬ አምስት ዓመት ዩሮ ቦንድ ስትበደር አንድ ቢሊዮን ዶላር ስትበደር ሀያ ሁለት ብር ነበር የአንድ ዶላር መለወጫ። ስለዚህ መንግስት የሚያደርግ የሚችል የነበረው ሀያ ሁለት ቢሊዮን ብር ቀረጥ ሰብስቦ ሊከፍለው ይችል ነበር። አሁን ያው እዳ የአንድ ቢሊዮን ዶላር እዳ ስንት ሆነ መቶ አስራ አምስት ቢሊዮን ብር ሆኗል በአምስት እጥፍ አድጓል ማለት ነው ስለዚህ መንግስት የዛን ያህል ቀረጥ መክፈል መክፈል አለበት ማለት ነው እያንዳንዱ ሰው ወይም የሚመጣው ድርጅት በአምስት እጥፍ ማደግ አለበት ማለት ይህም እንግዲህ እንዴት አድርጎ እንደሚቻል አይታወቅም ይሄ ነው አሁን የመጣው እና የእዳ ሰንስንትን ውስጥ ወጥመድ ውስጥ የተገባበት የሚባለው ምክንያት ይሄ ነው። የተጨማሪ እሴት ታክስ ይጣል፣ ሊታሰብባቸው ይገባል የሚሏቸው ሀሳቦችን የመጨረሻ ጥያቄ አድርጌ ላንሳ። እንግዲህ የውል ሁለት ነገር ነው የቀረጥ ጉዳይ። አንደኛው ያለውን ድርጅት ጨምቀህ አራገፈ መውሰድ ነው። ሁለተኛ አገሪቷን ለስራ መክፈት ነው። አዳዲስ ግብር ከፋይ እንዲፈጠርበት፣ አዳዲስ ኢንቨስትመንት ማድረግ ከከፈትከው፣ ከዚሁ ካለው ላይ ያራገፈ ሳይሆን ከብዙ ድርጅቶች ይጨምርለታል። እኛ ሀገር ካምፓኒ ተከፈተ ሲባል ነው እንጂ ተዘጋ ሲባል አይታወቅም። ስታስቲክሱም የለም ቁጥሩም አያዝም። ምን ያህል ስራዎች በዘንድሮ ዓመት ተዘጉ ብለህ ካሰብክ በጣም ብዙ ነው የሚሆነው። ስለዚህ አሁን መንግስት ማድረግ ያለበት ነገር ካለ የመጀመሪያው ነገር ስራዋን አገሪቱ መክፈት ነው። ይሄ ሲሆን ብዙ ትላልቅ ድርጅቶች ሊመጡ ይችላሉ፣ ብዙ ካምፓኒዎች ይመጣሉ፣ ብዙ ቀረጥ ይከፈላል ይሆናል የሚል ነው ግምት ያለኝ እንጂ አሁን ባለ ሁኔታ የማንወጣው ጣጣ ነው ያለው እዳችን እየጨመረ ቀረጣችን እያደገ ቀረጡ ሲበዛ ስራ ለቆ አገር ለቆ የሚወጣው ስራ የሚያቆመው እየበረከተ ነው የሚሄደው። አቶ ያሬድ ኃይለ መስቀል የኢንቨስትመንት እና የምጣኔ ሀብት ባለሙያ በዚህ ጉዳይ ላይ ለሰጡን ሀሳብ በአሜሪካ ድምፅ አድማጆች ስም ከልብ አመሰግናለሁ። አመሰግናለሁ።